በኢትዮጵያ ያለው የህግ ስርዓት የአገዛዙ ጥቃት መፈጸሚያ ከመሆን ባለፈ የዜጎችን መብት አያስከብርም ሲል ሰማያዊ ፓርቲ ከሰሰ። በፍርድ ቤት ነፃ የተባሉ ተከሳሾች እንኳን በካድሬና በማረፊያ ቤቱ ፖሊስ ትዕዛዝ መታገዳቸው የፍትህ ስርዓቱ በአገሪቱ የተቀበረ ለመሆኑ ማስረጃው ነው ሲሉም ኮንነዋል። መለስካቸው አምሃ ዛሬ ፓርቲው የጠራውን ጋዜጣዊ መግለጫ ተከታትሎ ተከታዩን አጠናቅሯል። ፓርቲው ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ ላይ ያሰራጨው የጽሁፍ መግለጫ ኢትዮጵያ ውስጥ ከህገ መንግስቱ ጀምሮ በአዋጅና በሌሎችም የዜጎችን መብት የሚደነግጉ በርካታ መሰረቶች ቢኖሩም ለይስሙላ ህጋዊ ስርዓት እንዳለ ከማስመሰልም አልፎ ለአገዛዙ ማጥቂያና መግዣ ከመሆን ባለፈ የዜጎችን መብት እያስከበሩ አይደለም ሲል ይንደረደራል። ለዚህም ምሳሌ ናቸው የሚላቸውን አያሌ የፍርድ ቤትና የተያዥ ፍትህ ስርዓቱ አካላት አከናውኗቸዋል ያላቸውንም የሰማያዊ ፓርቲ ምክትል ሊቀመንበር አቶ ነገሰ ተፈረደኝ በንባብ አሰምተው ነበረ። አገዛዞ የሚደርስበትን ጫና በህግ ስም ለማቃለልና ህግን ለመግዣነት እንደሚጠቀምም ያለ ምንም መረጃ ታስረው መረጃ ስላልተገኘባቸው ከበርካታ ስቃይ በኋላ የተለቀቁትን ማስታወሱ በቂ ነው። ለአብነት ከአንድ ዓመት ስድስት ወር በኋላ በስቃይ እስር ቤት የቆዩትን የዞን ዘጠኝ አባላት እና አሁንም በፖሊስ ትእዛዝ እስር ቤት እንዲቆዩ የተደረጉትን እነ የሺዋስ አሰፋ፣ ሀብታሙ አያሌው፣ አብርሃ ደስታና ዳንኤል ሽበሺ በታፈነው ፍርድ ቤት እንኳ ነፃ መባላቸው ለጸረ ሽብር ህጉና ሌሎች የመግዣ ህጎችን ያጋለጠና ፍትህ እንደተቀበረች በግልጽ አሳይቷል። መግለጫው አክሎ እንደሚዘረዝረው መንግስት ራሱ በጠራው ሰልፍ ሰበብ ባልተገኙበት፣ የተገኙትንም በፈጠራ ክስ እየለቀመ ያሰራቸውን የፓርቲያችን አባላትና ሌሎች ኢትዮጵያውያን ከስድስት ወር በላይ በማያሳስር ክስ እስከ አራት ዓመት ተወሰኑባቸዋል ይላል። አብዛኞቹ እስከ ዛሬ ምንም አይነት ፍትህ እንዳላገኙ ስም ጠርቶ ይዘረዝራል። አንዳንድ ጊዜም የታሰሩ ዜጎች ወህኒ ቤቱ ማጓጓዣ የለንም በሚል ምክንያት በፍርድ ቤት ትእዛዝ የተሰጠን ቀጠሮ እንደሚጥስና ፍትህ ጠባቂ ዜጎች እንደሚጉላሉ ያትታል። ሌሎችንም ህገወጥ ድርጊቶች ናቸው ያላቸውን አቶ ነገሰ ይዘረዝራሉ። ዜጎችን ያለ መረጃ ፍኖ ማሰር፣ በቀጠሯቸው አለማቅረብ፣ እንዳይጠየቁና ምግብና ሌሎች ቁሳቁሶች እንዳይገቡላቸው መከልከል በፍርድ ቤት ነፃ የተባሉ ይግባኝ የሚጠየቅባቸው እንኳ ከእስር ቤት ውጭ ሆነው መከራከር እየተገባቸው ከእስር እንዳይለቀቁ ማድረግና ሌሎችም በህገ መንግስቱና በአዋጆች አገዛዙ የደነገጋቸው ሳይቀር መጣሱ በኢትዮጵያ ህግ ለፖለቲካ መሳሪያ እንጂ የበላይነት እንደሌለ ከበቂ በላይ ማስረጃ ነው። በጋዜጣዊ መግለጫው ላይ ከተሳተፉ ጋዜጠኞችም የተለያዩ ጥያቄዎች ቀርበዋል። በፍርድ ቤት በነፃ ተሰናብተው እንዲለቀቁ የተባሉት እናቷ ሀብታሙ አያሌውን በመግለጫው እንደተመለከተው ካድሬዎችና የሆን ቤት ፖሊሶች አይደሉም፣ በእስር እንዲቆዩ ያዘዙት በአቃቤ ህግ ይግባኝ ባይነት በጠቅላይ ፍርድ ቤት የእግር ትዕዛዝ መሰረት ነው። ይሄ መረጃ አላችሁ የሚል ጥያቄ ቀርቦላቸዋል። አቶ ሊቃልጌትነት የፓርቲው ሊቀመንበር ለዚህ ምላሽ ሰጥተዋል። በአጠቃላይ እንግዲህ የመግለጫችን ዓላማ የህግ ስርአቱ መላቀጥ የሌለው እና ህግ ተቀብሯል በሚል አቋም ስለሆነ ትናንሽ ህግ የሚመስሉ ነገሮችን ለመነጋገር በማንችልበት ደረጃ ላይ ደርሰናል ነው የኛ መሰረታዊው ነገር፣ እንጂ አንድ መስመሩን ጠብቆ በሚሄድ ነገር ላይ ትንሽ የተዛባ ነገር ኑሮ ያንን ለማስተካከል የተሰጠ መግለጫ አይደለም። አሁን ህግ የሚባለው ነገር ሙቶ ተቀብሯል ነው የሰማያዊ ፓርቲ አቋም። ፍርድ ቤት ከፈታቸው በኋላ ከበራቸው ላይ ደህንነት መልሶ ያስራቸውና ከዛ በኋላ ይግባይ ተጠየቀ ይባላል ይህ በየትኛው የህግ አሰራር ነው እንደዚህ አይነት ነገር ያለ ቪኦኤ ይህን ጉዳይ እየተከታተለና እየዘገበበት እንደሆነ ይታወቃል የሶስቱ ተቃዋሚ ፓርቲዎች አመራር አባላትንና ሌላው ተከሳሽ አቶ አብርሃም ሰለሞንን የበታች ፍርድ ቤት ነሐሴ 14 ቀን 2007 ዓ ም በሰጠው ብይን መሠረት መከላከል ሲያስፈልጋቸው በነጻ አሰናብቷቸዋል አቶ ሀብታሙ አያሌውና አቶ አብርሃም ሰለሞንም በዕለቱ እንዲፈቱ ትዕዛዝ ሰጥተዋል። ይሁንና ትዕዛዙ ያልተፈጸመው የበታች ፍርድ ቤቱ የጠቅላይ ፍርድ ቤትን ትዕዛዝ ማክበር አለብኝ በማለቱ እንደሆነም ቪኦኤ መዘገቡ አይዘነጋም። ሰሞኑን የፌዴራል መንግስት ከፍተኛ አመራሮች መልካም አስተዳደርን በተመለከተ ለሶስት ወራት የተካሄደ ጥናትን መሰረት አድርገው በጠቅላይ ሚኒስትር ኃይለማርያም ደሳለኝ መሪነት ውይይት አድርገው እንደነበረ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን ዝግጅት ለሁለት ቀናት ተላልፏል። ጥናቱ ካተኮረባቸው ተቋማት መካከል ፍርድ ቤቶችም ተካተዋል። ጥናቱ እንዳመለከተው ፍርድ ቤቶች በከባድ ወንጀል የተከሰሱትን በቀላል ቅጣት እንደሚፈቷቸው፣ ዳኞች አርፍደው እንደሚገቡ፣ ባለጉዳዮችን እንደሚያመናጭቁ፣ ባለጉዳዮች ጠበቃ ሲፈልጉ አንድ ጠበቃ የትኞቹን ዳኞች እንደሚያውቅ እንደሚጠይቁ፣ በአጠቃላይ ፍትሕ በገንዘብ እየተገዛ እንደሆነ የሚጠቁሙ አባባሎች ተደምጠዋል። ሌላው እዚህ ጥናት ላይ የተዳሰሰው የፍትህ ዘርፍ ነው። ፍትህ ዘርፍም የክራይ ሰብሳቢነት አድሏዊ አሰራር በሰፊው የሚታይበት ዘርፍ ሆኖ ነው ያየ ነው። የስነ ምግባር ጉድለት በተለይ ዳኞች የስራ ሰዓት አለማክበር፣ ችሎት ተሰይሞ እነሱ ሌት ሆኖ ነው የሚመጡት። ምንም ተገልጋዩም ሆኖ ምንም የሚሰማቸው አይነት በአካልም ያየ ነው ማለት ነው። ተገልጋዮችን ማጉላላት፣ አልፎ አልፎም ማመናጨቅ ይታያል። ከባድ ወንጀል የፈጸሙ ሰዎችን በገደብ ወይም በትንሽ ቅጣት መልቀቅ፣ ይሄ አብዛኛው ላይ የሚነሳ ነው። ዳኞች ተከሳሽና አቃቢ ህግን በኩል አይ ሁለት ነገር ነው እዚህ። ዳኞች ተከሳሽና አቃቢ ህግ በኩል አይ አይሁም ስንል አንዳንዴ ለተከሳሹ ያደሉና አቃቢ ህግ ላይ ያልሆነ ነገር ሁሉ ይፈጽማሉ። አንዳንዴ ደግሞ ጥቅም ያልሰጠ ተከሳሽ ከሆነ ከአቃቢ ጋር ይወግኑና ሁለቱም ሳይድ ነው የታየው። ሁለቱም ቅሬታ ነው የሚነሳው። እዚህ ላይ በአቃቢያን ህግ በኩል ሆን ተብሎ ተገቢውን ህግ ጠቅሶ አለመክሰስ፣ ማጣራት የሚገባው ጉዳይ እንዲሁም ማስቀረት ተጠርጣሪዎች ጥፋተኛ ለማስባል ብቻ መስራት ብሎ የሚያነሱትም አለ። ምስክሮች ማስጠናት ይህም ብዙ ጊዜ የሚያነሱ በግድ ይህን መስክር ተብሎ ማስፈራራት፣ ካልመሰከር እዚሁ ትቀርማት አለ አንተም ትታሰራለ የሚል የማስፈራራት ምስክሮች የሚሰማቸውን ከመናገር ሁሉ ችግር የሚፈጠርበት ሁኔታ አለ የሚል ነው የሚያሳየው ጥናቱ። ህጉ በሚያዘው መልኩ የፖሊስ ስራ ምርመራ አለመመርመር ጉቦ ለማግኘት በማሰር ሆን ብሎ ግለሰቦችን ማሰር፣ ጥብቅና አገልግሎት ሲፈለግ ጥቅም ትስስር። አሁን እዚህ ጋ አብዛኛው ያየ ነው። ምንድ ነው ሰው ጠበቃ ሲፈልግ ጠብቃ ሙያው እንዴት ነው ተከራክሮ ያሸንፋል ሳይሆን፣ ማንን ዳኛ ያውቃል ፕራክቲካሊ፣ ዳኛ ማንን ነው የሚያውቀው ተብሎ ነው ጥብቅና ሁሉ እየተፈለገ ያለው እና ደላሎች እዚህ ሴክተርም ላይ በሰፊው ይታያሉ። ሌላው ከፍተኛ አመራር ጣልቃ ገብነት ነው። ይህን ፋይል ዝጋ ምርመራም ከተጀመረ አቁም እንባላለን የሚል ራሳቸው ባለሙያዎቹ የሚያነሱት ነው። እንገደዳለን፣ በቃ ይህን ካላቆም፣ ኢቭን ጥቃት የደረሰባቸው ባለሙያዎችም ተናግረዋል። እንዲህ አልዘጋም ብዬ በመከራከሬ ከቦታ ተነስቼ ወደ ገጠር ሁሉ የተወረወሩ ሰዎችም እንዳሉ ለማየት ተችሏል። ከቤተሰብ እንዳንገናኝ ወይ ብር መክፈል ወደ ድርድር እንድንሄድ ስለሚፈለግ ከታሰሩበት አካባቢ ካለበት ቦታ አንስተው ሌላ ቦታ እስር ቤት ይወስዷቸዋል ያኔ ድርድር ይመጣል በብር ኢቭን ትግራይ ላይ የተከሰተ አንድ እንትን ከሙሰኝነት ከአድሎ ጋር የተያዘ ሀብት ያለው ሰው እስር ላይ ራሱ አይታሰርም ከተማ ሲሰራ እየዋለ ነው የሚመለሰው ሌሎች ክልሎችም ታይተዋል ትግራይ ግን ማሳያ የተቀመጠው ምንድን ነው በህገወጥ መንገድ የታሰሩ ተፈርዶባቸው እስር ቤት ያሉ ባለሀብት ከዛ መንገድ ላይ ሲሄዱ ሰው ገጭተው ሌላ ክስ ተመሰረተባቸው እስር ላይ ያሉ ማለት ነው። እና ይሄ ራሱ ታ አይደለም። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።